ማዕከሉ የንግድና የሰብአዊ መብት ጉዳዮችን በዓለም ላይ ያጠናል። የፋብሪካ ሰራተኞችን ያነጋግራል። ሁኔታቸውንና ሰብአዊ ይዞታቸውን በጥናት የተቀመጡ መስፈርቶችን ተንተርሶ ይተነትናል። በዚህ መሰረትም ወደ ሀያ አምስት ሺህ የሚሆኑ ሰራተኞች ወደሚገኙበት የኢትዮጵያው የሐዋሳ የኢንዱስትሪ ፓርክ በመጓዝ በልብስ ፋብሪካው የሚሰሩትን ሰራተኞች ሁኔታ የኒውዮርክ ዩኒቨርሲቲ የተባለው የንግድና የሰብአዊ መብቶች ማዕከል ምክትል ዳይሬክተር ፓውል ባሬት ከነቡድናቸው ጎብኝተዋል። ጥናቶችን ለማካሄድ ጥቂት ወራቶች በኢትዮጵያ እንደተቀመጡም ገልጸዋል። በቀጠለው ማብራሪያቸውም አንዱና ዋነኛው ችግር ለኢትዮጵያውያን የፋብሪካ ሰራተኞች የሚከፈለው ክፍያ ነው። ክፍያው እጅግ ዝቅተኛ ነው። እንዲህ አይነት ዝቅተኛ ክፍያ ያለበት ሌላ ሀገር በዓለም ዙሪያ ፈልጎ ማግኘት ያዳግታል። በባንግላዴሽ እና ሜማር እንኳን እንዲህ አይነት ክፍያ አልታየም። በዓለም ላይ ዝቅተኛ ደሞዝ ይከፈላቸዋል ተብሎ በቀደምትነት የተጠቀሱ ስለነበሩ ነው እነዚህን ሀገራት የምጠቅስል። የኢትዮጵያው ክፍያ በወርሃ 6 ዶላር ሲሆን በባንግላዴሽ 95 ዶላር ነው። በጎርቤት ሀገር በተመሳሳይ ስራ የተሰማረው የኬንያ ሰራተኞች ደግሞ 27 ዶላር ይከፈላቸዋል። ዳይሬክተሩ እንደሚሉት የኢትዮጵያው ለኑሮ በቂ አይደለም። ኢን ዘ ኢትዮጵያን ኢንዱስትሪያል ፓርክስ በኢትዮጵያ በተገነቡ የኢንዱስትሪያል ፓርኮች በዚያ የክፍያ መጠን ሰርቶ ለመኖር እጅግ አዳጋች መሆኑን ነው በጥናታችን ያረጋገጥ ነው። በዚህ መሰረትም ሊወሰድ የሚገባውን የመብት ሀሳብ ጠቁመናል። ይህም ለግል ተቋማት ሰራተኞች ዝቅተኛ የተባለውን የደሞዝ የእርከ መነሻ መንግስት በህግ ማስቀመጥ እንዳለበት ነው። የኢትዮጵያ መንግስት በዚህ በኩል ያለውን ሁኔታ ለመተግበር ቢሰራበት መልካም ነው። የአሜሪካ የብሪትሽ፣ የጀርመን የልብስ ፋብሪካዎች በተመሳሳይ መልኩ በህግ የተቀመጠ የደሞዝ እርከን ስላላቸው በዚ አይነት መልኩ እንደሚከፍሉ ነው የዘገባችን ግኝት የሚያመለክተው። የኢትዮጵያ የልብስ ፋብሪካ የሚያመርተው ልብስ በዓለም ላይ የታወቁ የፋሽንና የልብስ ብራንዶች ካምፓኒዎች ቢጠቀሙባቸውም በኢትዮጵያ የተመረተ የሚል ስያሜ አያሰጧቸውም። ምክንያቱ ደግሞ በኢትዮጵያ የሰራተኞች ክፍያ መጠን ዝቅተኛ ስለሆነ ነው ተብሏል። ከደሞዝ ሌላ የተመለከታችሁት ወይንም ደግሞ የዳሰሳችሁት ጉዳይ ይኖር ይሆን? ስለ ሰራተኛው ወይንም ደግሞ ስለ ፋብሪካው ሚስተር ፓውል። እንግዲህ የፋብሪካዎችን ተቋማዊ ሁኔታ አይተናል። በጉዳዩም ላይ ተወያይተናል። ስለ ሰራተኞች አመጋገብ፣ ስለ መኖሪያ ቤቶቻቸውና ስለ ትራንስፖርት ጭምር ማለቴ ነው። ፋብሪካው እጅግ ዘመናዊ ነው። ለሰራተኛው የሥራ ሁኔታ አደገኛ አይደለም። ፋብሪካው በዘመናዊነት እንዲገነባ የኢትዮጵያ መንግስት በማድረጉ ጥሩና ሊደገፍ የሚገባ ጉዳይ ነው። ነገር ግን የሰራተኞች የኑሮ ሁኔታ ጥሩ አይደለም፣ ቀደም ብዬ እንደጠቀስኩት በክፍያ ማነስ የተነሳ ማለቴ ነው። ሌላው ደግሞ ፋብሪካዎቹ በተገነቡበት አካባቢዎች የኑሮ ውድነት ተከስተዋል። በዚህም የተነሳ ከሌላው አካባቢ ወደዛ ተንቀሳቅሶ ለመስራት አዳጋጭ ነው። የምግብ ውድነት አለ። በአጠቃላይ ከቤት ወደ ፋብሪካው ሄደ ለመመለስ ምቹ ያልሆኑ ሁኔታዎች አሉ ማለት ነው። ልጨምርበት የምፈልገው ዋነኛ ሀሳብ በኢትዮጵያ በብዙ ሺህ የሚቆጠሩ ተጨማሪ የሥራ እድል መፍጠር እንደሚቻል ነው። ይህንን ዕድል በማጉላት ያለምንም የደሞዝ ማሻሻያ በሚመለከታቸው አካላት ርካሹን የሰው ጉልበት ተማምነው የልብሶቹን ፋብሪካዎች የሚያስፋፉ ከሆነ የሰብአዊ መብት ጥያቄን ስለሚያስነሳ እኔን ያሳስበኛል። ኤክስፓንድ ዘ ክሎዚንግ ኢንዱስትሪ ባት ዊዝ ኮንሰርን ፎር ሂዩመን ራይትስ አት ዘ ሴም ታይም። ለዲ ደብሊዩ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።